ቀደም ባለው የቃለ ምልልስ ክፍለ ዝግጅታችን ዶክተር ደረሰ አየናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ ድህረ ምረቃ ዲን፣ የታሪክ ተባባሪ ፕሮፌሰርና በኤክስ ማርሴል ዩኒቨርሲቲ የመካከለኛው ዘመን የአፍሪካ ቀንድ ጥናትና ምርምር ፕሮግራም ተመራማሪ በቅርቡ በፀሐይ አሳታሚ ድርጅት አማካይነት ለህትመት ስላበቁት ታሪከ ነገሥት ዘኢትዮጵያ ከንጉስ ዘርአ ያዕቆብ እስከ ንጉስ ናኦድ መጽሐፋቸው የተካተቱትን ታሪካዊ አንኳር ጭብጦች አንስተው አመላክተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው። እንዲህ ነው። በእርግጥ መጽሐፉ ከንጉስ ዘራ ያዕቆብ እስከ ንጉስ ነአውድ ነው የሚለው። ንጉስ ዘራ ያዕቆብ ማን ናቸው? ዋነኛ ስኬታቸው እና በወቅቱ የነበሩት ድክመቶቻቸውስ ምን ነበሩ? ለጥንካሬያቸውም ሆነ ለስኬታቸውስ የበጇቸው ወይም ወቅቱ ያንን የፈቀደላቸው ከምን አኳያ ነው ማለት ይቻላል? እንደምን ይገልጧቸዋል? አጼ ዘርዓ ያዕቆብ ከሺ አራት መቶ ሀያ ስድስት ከሺ አራት መቶ ስልሳ የነገሱ ንጉስ ናቸው። በሳቸው ዘመን በኢትዮጵያ ከፍተኛ የስርዓት ለውጥ ያደረገችበት ነው። እነሱም ራሳቸው በሁለት መንገድ እንዳዩቸው ሁሉ ዛሬም በሁለት መንገድ ልናያቸው እንችላለን። እንደውም የዚህ ዘመኑ ትንሽ አለፍ ያለ እንደውም የሁለተኛውን ብቻ የሚደግፍ አብዛኛው ነው። ግን በእነሱ ዘመን የመጀመሪያውን ራሳቸው ይሄ ልክ አይደለም ብለው የተናገሩበትን ስፍራ በብዙ ቦታ የሚነሳ ነው እና ከእሳቸው ካደረጉት አጤ ዘርዓ ያዕቆብ እንግዲህ የኢትዮጵያን የአስተዳደር የመንግስት አስተዳደር፣ የኢትዮጵያን የሃይማኖት ድንጋጌዎች፣ የኢትዮጵያን የወታደራዊ ስርዓት፣ የንግስ የአነጋገስ ስርዓት ወይንም መንግስት አንድ ንጉስ መንገስ አለበት፣ በአክሱም በአክሱም ቦታ የመንገስን ስርዓት እንዲሁ ከተማን እንደገና ቋሚ አድርጎ ደብረ ብርሃን ዋና ከተማቸው አድርጎ በተለይ ያልታየ የነበረ ከአፄ ይኩኖ አምላክ ጀምሮ እስከ ንጉስ ዘራ ያቆብ ድረስ ምንም የቋሚ ከተማ አልነበረም። በዚህ ዘራ ያቆብ ዘመን በሳቸው ዘመን ነው ይሄ የደብረ ብርሃን ከተማ የተመሰረተው ማለት ነው። ስለዚህ ይሄ አንዱ ነው። ሌላው ደግሞ ስነ ጽሁፎችን በተመለከተ የዘራ ያቆብ በሁለት መንገድ ነው ሁለት ሰይፍ አለው እንደሚባለው ማለት ነው። አንደኛ በራሱ መንግስት አስተዳደሩ የአገዛዝ ስርዓት ነው። ሌላው ደግሞ ጽሑፎችን የሃይማኖታዊ ድንጋጌ ጽሑፎችን በማደራጀት በደብረ ብርሃን ከተማ ውስጥ ናቸው እነዚህ በሙሉ የተደራጁ አስራ አራት ዓመት ነው የተቀመጡት የሚለው ብዛት በተቀመጠበት ዘመን ውስጥ አጽ ዘራቀው ስነ ጽሑፍን ታሪክን፣ የሃይማኖት ድንጋጌን የሚመስሉ ሁሉንም መጽሐፍቶች የተገኙትን መጽሐፍቶች እንዲተረጎሙ እንደገና ተጠናክረው እንዲተረጎሙ በእሱ ብቻ አይደለም፣ በርካታ መጽሐፍቶችን መጽሀፈ ብርሃን መጽሀፈ ምላድ ነክስ የሚባሉትን በርካታ መጽሐፍቶችን በመጽሐፍ የኢትዮጵያን የፖለቲካ እና የሃይማኖታዊ ተጽዕኖ እስከ ዛሬ ድረስ በእኛ ማህበረሰብ ውስጥ በኢትዮጵያኖች ታሪክ ወይንም የኢትዮጵያን ታሪክና ባህል ላይ ተጽዕኖ አድርሶ ያለ እንደሆነ የምናውቀው ነው። ይሄ በግልጽ የምናገኛቸው እስከዛሬም ከኛ ጋር ያሉ ናቸው ማለት ይቻላል። ስለዚህ አጼ ዘርዓ ያቆብ ብዙዎቹን ነገሮች መሰረት ከአጤ አምደ ጽዮን በኋላ ዘራያቆብ ብዙውን የኢትዮጵያን ታሪክ መሰረት ባህል መሰረት የታሪክ እና የቅርስን ሁሉ መሰረት መስርቶ ያለፈ ንጉስ ነው ማለት ነው። ስለዚህ ነው አንዳንዱ ጋር የወሰደው እርምጃ በጣም ከባድ እንደሆነና አስጨናቂ እንደነበረ የሳቸው የመጀመሪያ የታሪክ መጽሐፍ ጸሐፊ እንደተናገረው የሚነግረን ማለት ነው። ስለዚህ ዋናው እና በዚህ ውስጥ እንግዲህ ትኩረት መሳብ የሚገባው አጼ ዘርዓ ያቆብ መሆኑ ከሳቸው በፊት ያለ የነገስታቱ ታሪክ አጼ ይኩኖ አምላክን ጀምሮ የሚይዘው አንድ ክርስቲያናዊ መንግስት የመመስረት ፍላጎት፣ ጠንካራ ክርስቲያናዊ መንግስት ከሌለ እንጠፋለን የሚለው ፍርሃት ነው። ምክንያቱም እኔ በሰለሞናዊ መጽሐፌ ላይ አስረድቻለሁ፣ እሱን ማየት ይቻላል። ከግብፅ ጀምሮ እስከ ኤርትራ ዛሬ ድረስ ሰሜናዊ ክፍል ላይ ድረስ ያለው ክርስቲያን ነበር ሀገሩ። ቀስ እያለ በእስልምና በመዋጡ ምክንያት የመንም ያሉት ክርስቲያኖች በእስልምና በመዋጣቸው ምክንያት በደጋው ላይ የቀሩት የኢትዮጵያ ክርስቲያን ማህበረሰብ አጠንክረው አይዋህደው አንድ አድርጎ ካልሄዱ በስተቀረ ፋለን የሚል ፍርሃት ስለነበረ፣ ንጉሱ በተለይ አፄ ዘራቆ መንግስቴን በሃይማኖታችሁ መለያየት መክፈል አይቻልም ብሎ ጠንካራ ድንጋጌዎችንም እንዳወጣ አገሩን ወይንም የክርስቲያናዊ መንግስቱን ያቋቁምልኛል በሚል ነው። ይህንን ድንጋጌዎች ለውጦች እንዲመጡ ደግሞ ሲያደርግም በኃይል እንዳደረገ መረጃዎቹ ራሳቸው ያሳያሉ። ሌላው መጽሐፉ ታሪክ ውስጥ የሰፈሩት አንዱ የንጉስ ዘራ ያቆብ ልጅ በደ ማርያም ቸው በሳቸው ታሪክ ውስጥ ከ1460 እስከ 1470 ባለው ጊዜ ውስጥ ከቤተሰባዊ የስልጣን ሽኩቻ እስከ የዶብአ ዘመቻ ጽናት ድረስ ይሄዳል። በተለያዩ ክፍሎች የእሳቸውስ ዘመን ምን አይነት ዘመን ነበር? በምን መልኩ ይመዘናል? ስኬትና ውድቀት ወይም ድክመቱ በጣም ጥሩ ጥያቄ ነው፣ አመሰግናለሁ። በተለይ የዘራ ያቆብ ዘመን ያው እንደምናውቀው፣ እዚሁም ታሪክ ነገስቱ ላይ እንደተነገረው የውስጥ የስልጣን ሽኩቻ እንዳለ ነው። ይህም የስልጣን ሽኩቻ ምናልባት የበደ ማርያም እናትም ገብተውበት እንደነበረ ሊገመት ይችላል። ዘራ ያቆብ የሚለው እኔ በህይወት እያለው አንቺ ሽን ልትሾሚ ነው ልታነግሺ ነው ብሎ ነው አንዱ ዋናው ክስ የነበረው የሚጽፉልን የአጼ በደ ማርያም ታሪክ ጸሐፊዎች ናቸው። ባለማርያም ታሪክ ጸሐፊዎች ይህንን ሲያነሱ ሽኩቻው እንደነበረ ንጉሱ እንደውም ቀደምም ሲል ስልጣን እንዳይዙ ከፍተኛ ትግል እንደነበረ ራሱ በሌላ ጽሑፍ ላይ ደዘራቆ ባቀረበው ላይ እናየዋለን ማለት ነው። ስለዚህ እዚህ ክፍል ላይም እንዲሁ ተመሳሳይ ስልጣን ሽኩቻ እንደነበረ በዚህ ስልጣን ሽኩቻ ንግስቲቱ ቅጣት ተቀጥተው እንደሞቱ እናቱም ሞተው ደብረ ብርሃን አካባቢ በቅርብ ደብረ ብርሃን በአቅራቢያ እንደተቀበሩ በዛ ምክንያት እሱ ሄዶ ዝክር በማድረጉ ምክንያት እሱ ራሱ እንደታሰረ የሚነግረን ቦታና ያንን መከራውን የሚነግረን ቦታ ነው እና ምን ይለዋል? የአጼ በእደ ማርያምን ዘመን ያንን ያለፈውን ስርዓት በመቃወም ወይም ትክክል አይደለም በሚለው ብቻ ላይ አትኩሮ የእርቅና የመመለስ ዘመን ብለው ይዘውታል። ይህንን አጼ ዘርዓ ያዕቆብ የጀመረው ነገር አለ፣ እሱን የቀጠሉበት አለ። ግን በትክክል ልክ አይደለም ብሎ የተቃወማቸው ብዙዎች አሉ። ለምሳሌ ንጉሹ በኃይል ማሸነፍ አለ። ግን በኃይል ነው ማደርገው የሚለውን ነገር ሁሉ ወደ እርቅና ወደ ሰላም የመመለስ አዝማሚያ አሳይቷል። አጼ በእደ ማርያም ለምሳሌ ሁለት ዋና አንኳር የሆኑትን ውሳኔዎች እንደወሰነ ለዚህም ደግሞ ለሰላም ሲል ልኡካንን እንደላከ አንደኛው በጸለምትና በወገራ ያለውን የቤተ እስራኤልን ገዢዎች ጋራ ስምምነት ያደረገበትን በተለይ የዛ የእሱ አማካሪ የነበሩትን ፀሐሰር የሚባለውን የስራ ክፍል ዋና መሪ እንደላከ ያንንም ደግሞ ተስማምተው ለመጀመሪያ ጊዜ ካጽዝራ በኋላ ሰላም ወርዶ በዛ አካባቢ የንጉሱ ምን ወታደሮች የንጉሱ በተለይ ክርስትና አንዱ ዋና ተቋም ስለሆነ ቤተ ክርስቲያኖች እንደገና ተመልሰው እንደተሰሩ ይናገራል። አሞግሶ ይነግራል። ሁለተኛው ደግሞ እንዲሁ በአዳል ያለውን ግንኙነት ያስረዳናል። ይሄ ታሪከ ነገሥት ንጉሱ አንድ ከእስልምና ወደ ክርስትና ራሱን የተለወጠና ሊቀ መጣኔ የሚባለውን የስራ ክፍል ሁሉ ይዞ የሚሰራ ከንጉሱ ጋር የነበረ አንድ እሱ ልኡኩን ልኮ ከሀረር ድረስ እንደላከና በዛም ደግሞ ስምምነት ተደርጎ ለንጉሱ የአዳል መንግስት በሰላም ግብሩን በየአመቱ እንደሚከፍል ከዛ ያለፈ ጦር እንዳይላክበት ወይንም ዘረፋ እንዳይደረግበት በክርስቲያኑ መንግስት ዘረፋ እንዳይደረግበት የተስማሙት ስምምነት ነው። እሱ ብቻ አይደለም። አጼ በእደ ማርያም ወደ ቀድሞ ወይንም ጫና የበዛበትን ክፍል አንስቷል። ለምሳሌ ንጉሱ አደባባይ ሲመጣ ፊቱን ተሸፍኖ በሚመጣበትን ዘመን የዛን ታሪክ ትቶ በግልጽ እየታየ ማንም እያየው መስቀልን እንዳከበረ የህዝቡም እንዳደነቀ ይናገራል። ሌላ ደግሞ አጼ ዘርዓ ያዕቆብ የደነገገው የልብስ አይነት ነበር፣ የከለራ አይነት ነበር። ይህን ልበሱ፣ ይሄንን አትልበሱ ብሎ ማለት ስለዚህ እሱን ሁሉ እንዳነሳ ይናገራል። ሌላ ደግሞ እንዲሁ በኋላ ምናልባት ልናየው እንችላለን። የመጨረሻው መንግስቱ ላይ ዘርዓ ያዕቆብ አሃዳዊ መንግስት ለመመስረት ፍላጎት እንዳሳየና አሃዳዊ መንግስት እንደመሰረተ የሚያሳየውን አጼ በእደ ማርያም ግን ነው የቀድሞ ምክንያቱም የእያንዳንዱ የክልል አስተዳደር ወይም ክልል አስተዳደር በነበረበት ጊዜ ስልጣን በዘር ነው ከአባት ወደ ልጅ የሚተላለፍ ነበር። ዘርዓ ያዕቆብ እሱን አጥፍቶት ነበር። በእደ ማርያም መልሶ ነው ያንን ስርዓት የመለሰው። ስለዚህ ለዚህ ነው የእርቅና የመመለስ ዘመን ብለው የሚፈርጁት። ማለት ከዶክተር ደረሰ አየናቸው ጋር ያካሄድ ነው ቃለ መልስ በዚሁ አልተገታም። በቀጣዩና የመደምደሚያ ክፍላችን የንጉሥ እስክንድር አምደጽዮንና ነአውድን ታሪኮች አንስተው ያስረዳሉ።